SBS Radio ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። በጀርመን የኢፌዴሪ አምባሳደር ኩማ ደመቅሳ ቶኮን በቅርቡ ኦክቶበር 31 የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ፍራንክፈርት ላይ ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ተገናኝተው ተነጋግረዋል። የጉብኝታቸው ዋና ዓላማ ምን ነበር? ጠቅላይ ሚኒስትሩ አልሞት የመጡትና በመጨረሻ ላይ ያሰቡት ከዳር ደርሷሉ ወይ? እድሉን ስለሰጠኝ በቅድሚያ አመሰግናለሁ። የክቡር ጠቅላይ ሚኒስትሩ ጉብኝት ሁለት ዓላማዎች ነበሩት። የመጀመሪያውና በርሊን ላይ የነበረው ክብርት ቻንስለሯ ግብዣ ጀርመን እንዲጎበኙ እሱ ብቻ ሳይሆን ደግሞ የጂ ትዌንቲ ኮምፓክት ዊዝ አፍሪካ የሚባል ኢኒሽቲቭ አስቀድሞ የተያዘ ነበረ። በዚህ ስብሰባ ላይ ለመሳተፍ ከክብርት ቻንስለሯ ጋርም ሁለቱን አገሮች በሚመለከቱ ጉዳዮች ላይ ውይይት ለማድረግ ነበር አንደኛው ዓላማ። ሁለተኛው ከዚሁ ጋር በተያያዘ መልኩ ደግሞ በኦክቶበር ሰላሳ አንድ ከኢትዮጵያና ትውልድ ኢትዮጵያውያን ጋር ተገናኝተው ውይይት ለማድረግ በሀገራችን መጻኢ ድሎች ላይ ለመወያየት ጠቅላይ ሚኒስትሩ ለኢትዮጵያና ትውልድ ኢትዮጵያውያን ሰፊ መግለጫ ለመስጠት ታስቦ የተደረገ ነበር ማለት ይቻላል። ከሁለቱም ግቦች አንጻር የመጀመሪያውን ግብ በሚመለከት የበርሊን ጉብኝት የተደረገው ኦክቶበር ሰላሳ ነው። ኦክቶበር ሰላሳ ሙሉ ቀን ማለት ነው። ሶስት አራት ስብሰባዎች ነበሩ። የመጀመሪያው ከክብርት ቻንስለሯ ጋር የተደረገ የሁለትዮሽ ውይይት ነበረ። ይሄ ለሌሎች አስራ አንድ ሀገሮች አሉ ኮምፓክት ዊዝ አፍሪካ ውስጥ የታቀፉት ለሀገራችን እና አሁን ኢትዮጵያ ውስጥ እየተደረገ ያለውን ለውጥ በሰፊው ለመረዳት የፈለጉ ይመስላል። ለእኛ ብቻ ነው ከአንድ ሰዓት በላይ ጊዜ ተሰጥቶን ሰፊ ውይይት ተደረገው። ስለዚህ በአንድ በኩል በኢትዮጵያ ውስጥ የተደረገ ያለው ለውጥ ለመረዳት በዝርዝር በርካታ ጥያቄዎችን አንስተዋል። በሁለተኛ ደረጃ ደግሞ ክቡር ጠቅላይ ሚኒስትራችን ያቀረቧቸው ጉዳዮች ነበሩ። በጀርመን በኩል ለውጡን ለመደገፍ ልማቱን ለመደገፍ እስካሁን ድረስ ጠንካራ ግንኙነት አለ። በአሁኑ ሰዓት ደግሞ በተለያዩ መስኮች ጀርመን ድጋፍ እንደሚፈለግ ከዚህ አንጻር ጥያቄ አቅርቧል። ለሁሉም ጥያቄ አርኪ እና የተሟላ ምላሽ ተገኝቷል ማለት ይቻላል። በሁለተኛ ደረጃ ኮምፓክት ዊዝ አፍሪካ ካምፓኒዎች የተሳተፉበት ስብሰባ ነበረ አስራ አንዱ መሪዎች የተገኙበት እዛም ላይ የተደረገ ውይይት ውጤታማ ነበር። ኢትዮጵያ ውስጥ ኢንቨስት ያደረጉ ባለሀብቶች ነበሩ አንድ አስራ አምስት የሚሆኑ እነሱም ለጊዜው የተገኙ ማለት ነው። ከእነሱ ጋር የምተደረገው በጣም ውጤታማ ነበረ። ከሰዓት በኋላ ደግሞ ኮምፓክት ዊዝ አፍሪካ ከወርልድ ባንክ አይ ኤም ኤፍ እና ሌሎች ጋር የተደረገ ስብሰባ ነበረ። እዛም ላይ በሀገራችን እየተደረገ ያለው ለውጥ እንደ ትልቅ ምሳሌ እንደ ትልቅ ተሞክሮ እየተወሰደ በተደጋጋሚ ኢትዮጵያ ለሌሎች እንደ ምሳሌ ስትቀርብ የነበረችበት ሁኔታ ነበረ። በጥቅሉ ኦክቶበር ሰላሳ የነበረው አመርቂ ለወደፊቱም ደግሞ ለሀገራችን ትልቅ ጠቀሜታ እየተገኘበት ትልቅ እገዛም የተገኘበት ቃልም የተገባበት ነው ብሎ መውሰድ ይቻላል። የኦክቶበር ሰላሳ አንዱ እንግዲህ በመጀመሪያ ደረጃ ይሄ የኦክቶበር ሰላሳ አንድ ዝግጅት ሲደረግ እንደ አሜሪካው ሰፊ ጊዜ ያለው አልነበረም። በአጭር ጊዜ ውስጥ ታስበ ነው በአንደኛ ደረጃ። በሁለተኛ ደረጃ ደግሞ የተሰጠው ጊዜ ራሱ ክቡር ጠቅላይ ሚኒስትሩ ኦክቶበር ሰላሳ አንድ ከበርሊን ተነስተው እኩለ ቀን ላይ ፍራንክፈርት የደረሱበት፣ ስለዚህ ለፍራንክፈርት ከኢትዮጵያና ትውልድ ኢትዮጵያን ጋር የሚደረገው ስብሰባ ለአጭር ሰዓታት ብቻ የነበረ መሆኑ አንዱ ችግር ነው የነበረው። ሰፋፊ ስብሰባዎችን ጎን ለጎን ለማድረግ የተቻለበት ሁኔታ አልነበረም። ጊዜ በከፍተኛ ደረጃ ያጠረበት ሁኔታ ነበር ማለት ይቻላል። ከዚህ ውጪ ከበርሊኑ ስብሰባ ጋር ለማያዝ ስለተፈለገ ሮብ ላይ ነው የተደረገው። ሮብ ዕለት ደግሞ የስራ ቀን ነው። የስራ ቀን መሆኑም ከፍተኛ ችግር ነበር ማለት ነው በዝግጅቱ ወቅት። ይህ እንደተጠበቀ ሆኖ ግን የተገኘው ሰው ቁጥሩ ቀላል አይደለም። በቀጥታ ከሴኪሪቲ ሰዎች ሴኪሪቲ ፍተሻ ሲያደርጉ የገባውን የሰው ቁጥር ስለሚመዘግብ ከአስራ አምስት ሺህ በላይ የሚል ከነሱ ከራሳቸው ነው ያገኘ ነው። ይሄ ቁጥር ቀላል ቁጥር አይደለም። በሁለተኛ ደረጃ የመጡት ኢትዮጵያና ትውልድ ኢትዮጵያውያን በራሳቸው ማጓጓዣ በራሳቸው መኪና የመሳሰሉት የመጡ ስለሆነ ለመድረኩና ለስብሰባው ከፍተኛ ፍላጎትና ጉጉት እንደነበራቸው ያሳያል። በዛ ላይ በተቻለ መጠን ደግሞ ከሌላው ጊዜ በተሻለ ሁሉንም አደረጃጀቶች በማሳተፍ የራሱ አስተባባሪ ኮሚቴ ተቋቁሞ ከአስተባባሪ ኮሚቴ ጋር በመሆን ነው የፍራንክፈርት ቆንሲል እና የኤምባሲያችን ስሰራ የቆየው። ስለዚህ በተነጻጻሪ ካለፈው የተሻለ ኤምባሲውን እና ኢትዮጵያውያን እና ትውልደ ኢትዮጵያውያን ያገናኘ የመሆኑ ከዝግጅቱ አንጻር ራሱ ማለት ነው። ከዛ ሌላ መልእክቱ በጣም ጥሩ መልእክቱ ነው የነበረው። ስለዚህ እነዚህን አዳብረን ስንመለከት የተሻለ ውጤት ነው ብለን ነው በእኛ በኩል የምናየው፣ ና የገመገምነውም በዚህ መልክ። በእርሶ በኩል በዛ መልክ አይተውታል። በእርግጥም መጨረሻው የተቋጫው በመልካም ሁኔታ ነው። ከዛ በፊት ግን ቅሬታዎች ተሰምተዋል። በኦክቶበር ሰላሳ አንዱ የፍራንክፈርቱ ከኢትዮጵያውያንና በጠቅላይ ሚኒስትር መካከል የተደረጉ ውይይቶች ላይ ከተነሱት ቅሬታዎች ውስጥ የኦነግ አባላት አሉታዊ ተጽዕኖ በኤምባሲው አሰራር ላይ ያሳድረዋል፣ የኦነግ ባንዲራ ገብቶ የኢትዮጵያ ሰንደቅ እንዳይገባ ተከልክሏል። ይህ ሆን ተብሎ ጠቅላይ ሚኒስትሩ የኢትዮጵያ መሪ ሆነው እንዲታዩ ሳይሆን የአንድ ብሔር ወይም የአንድ ድርጅትን አቋም ለማንጸባረቅ ወይም ከዛ ድርጅት ጋር ብቻ የተለየ ግንኙነት እንዳላቸው ለማስመሰልና ሌላው ኢትዮጵያዊ በእሳቸው ላይ ቅሬታ ወይም አሉታዊ አተያይ እንዲኖራቸው ለማድረግ የተደረገ ነው ብለዋል። እነኚህን ቅሬታዎች በእርሶ አንደበት እንዴት ይገልጹታል? በመጀመሪያ ደረጃ ከዝግጅቱ ጀምረን ያለውን ሁኔታ መመልከት ያስፈልጋል። ከዝግጅቱ ጀምሮ ፍራንክፈርት ላይ ራሱን የቻለ አስተባባሪ ኮሚቴ፣ ንዑሳን ኮሚቴዎች ያሉት አስተባባሪ ኮሚቴ ተቋቁሞ ከፍራንክፈርት ቆንስላ ጽሕፈት ቤት ጋር በተከታታይ ስራውን ሲሰሩ ቆይተዋል። ከእቅዱ ጀምሮ እቅዱን በሚመለከት በጋራ ውይይት ተደርጓል። እያንዳንዱ ንኡሳን ኮሚቴ ደግሞ በስብሰባው እየተገኘ በስብሰባው እየተወያየ በስብሰባው የተቀመጠውን አቅጣጫ ተቀምጦ ሲንቀሳቀስ ቆይተዋል። ስለዚህ ዝግጅቱ አሳታፊ ነው የነበረው። አንደኛ ሁለተኛ፣ ከሚዲያም አንፃር ሰፊ ጊዜ ተሰጥቶ ተደጋጋሚ ቅሬታዎችን ለማስወገድ ማብራሪያ እየተሰጠ ነው ስራው የቀጠለው። በዕለት ሁለት አሁን ባንዲራ እንዳይገባ ተብሏል የሚባለውን ነገር በሚመለከት እኔም ሰምቻለሁ። የባንዲራ ጉዳይ በውይይቱ ወቅት አስተባባሪ ኮሚቴ እኔም ባለሁበት የተነሳ ነበረ። እኔ ባለሁበት ጊዜ ደግሞ በተከታታይ ከአስተባባሪ ኮሚቴ ጋር ከቆንስላ ጽህፈት ቤቱ ጋር ውይይት አድርጓል። በግልጽ ያስቀመጥነው አቅጣጫ ማንኛውም ባንዲራ የማንኛውም ድርጅት ይሁን የማንኛው ማንኛውም አይነት ባንዲራ እንዳይከለከል ነው። ይሄ በግልጽ የተቀመጠ በውይይት ደረጃም የተነሳ ነው። ያስቀመጥነው አቅጣጫና ያስቀመጥነው ውሳኔ ይሄኛው ነው። ስለዚህ የሰማሁት እኛ ከበርሊን በምሳ ሰዓት ነው እዛ የደረስነው ካለፈ በኋላ ነው ቅሬታውን የሰማሁት። በዕለት ሁለት እንደገባን ወደ ስቴዲየም መሄድ ነው ባንዲራ እንዳይገባ ተከልክሏል የሚባለው ነገር ከኮሚቴው ጋር ከኮንሲላ እና ከኤምባሲ ጋር ምንም የሚያያይዘው ነገር የለም። ምንም የአንድ ድርጅት ባንዲራ ይግባ ተብሎ መመሪያ የሰጠም የለም። የአንድ ድርጅት ባንዲራ እንዲገባ በኤምባሲም በኮንሲላ በኩልም ምንም ግልጽ አቅጣጫ ነው ያስቀምነው፣ ግልጽ ውሳኔ ነው የወሰንነው። ተሰብሳቢዎቹ በራሳቸው ያደረጉት እንቅስቃሴ ካለ የኦነግ ባንዲራ በስፋት ታይተዋል። የምሮን ነገር በሚመለከት የኦነግ ባንዲራ ይሁን ሌላው ባንዲራ ይሁን ከተፈቀደ ማንኛውንም ባንዲራ መከልከል የለብንም። ባንዲራ ቀርቶ ሰው የፈለገውን ነገር ፍላጎቴን ይገልጽልኛል ብሎ ያሰበውን ነገር ሁሉ ይዞ መግባት አለበት ብለናል። ስለዚህ በኤምባሲ በኩል ለኦነግ ወር ለኦሮሞዎች ወር ለሌሎቹ በማዳላት ሌላው እንዳይገባ ለማድረግ የተደረገ እንቅስቃሴ በእኛ በኩል በፍጹም የለም። ይህን ቅሬታ ሰምቻለው። ቅሬታው እንግዲህ ተጨባጭ በኤምባሲ በኩልና በቆንሲላ በኩል የተደረገ ተጨባጭ ነገር ከቀረበ በጣም ጥሩ፣ ካለ ብለዚያ ግን በግምትና በመሳሰለ መንገድ የሚገለጸው ነገር ጠቃሚ መስሎ አይሰማኝም። ምንም የተደበቀ ምንም የተለየ ሌላውን ለመጥቀል ሌላውን ለመጉዳት የተደረገ እንቅስቃሴ የለን። ይህም መቶ በመቶ አምንበታል። በዚህ ደረጃ ነው የማይገኘው። እንደሚታወቀው የኦሮሞ ነጻነት ግንባር አሁን ወደ ሀገር ውስጥ ገብተዋል። በተቃዋሚነት በኤርትራ አስመራ ውስጥ ይገኝ ነበር። የመንግስት አካልም አይደለም። ከአራቱ ድርጅቶች አንዱ የቀድሞው ሂዴድ ያሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ነው። እርሶም የዛ ድርጅት ተወካይ ነት። ይህ ባለበት ሁኔታ ውስጥ የኦሮሞ ነጻነት ግንባር አባላት ኤምባሲው ላይ ብርቱ ተጽዕኖ አሳድረዋል የሚለው ቅሬታ ወይም ስሙታ ከምን አኳያ ነው የመጣው? ምን አይነት ሚና ነበራቸው? ናቸው በተለይ እነኛ አባላቶች በኤምባሲው አሰራር ውስጥ ማንም ኃይል ማንም ድርጅት የማንም ድርጅት ደጋፊ በኤምባሲውም ይሁን በፍራንክፈርት ላይ ጫና አላሳደረም። ጫና ሊያሳድር አይችልም። ምክንያቱም የራሳችን አሰራር አለን፣ የራሳችን መመሪያ አለን፣ የራሳችን አመለካከትና እምነትን አለን። ሲጀመር ጀምሮ፣ ከመግቢያው ጀምሮ፣ ከቅድመ ዝግጅቱ ጀምሮ ያለውን ሁኔታ የገለጽኩት ያለምንም ያለምንም ማዳላት ማንኛውም ኃይል ማንኛውም በማህበረ ተደራጀ ይሁን የትኛውንም ፖለቲካ ድርጅት የሚደግፍ ይሁን የትኛውንም ሃይማኖት የሚደግፍ ይሁን ማንም በነጻ በዚህ ስብሰባ ላይ እንድገኝ፣ እሱ ብቻ ሳይሆን በቀጣይ እንቅስቃሴያችንም ከአሁን በፊት የነበረው በአንድ በኩል የተወሰኑ ቡድኖች የተወሰኑ ኃይሎች ብቻ ወደ ኤምባሲ የሚቀርቡበት ሌላው የሚወገድበት አይነት አሰራር መቆም አለበት። በተለይም በእንቅስቃሴያችን ውስጥ እዚህ ጀርመንም ቢሆን ትልልቆቹ ብሔሮች ወደ ኤምባሲ የማይመጡበት ከኤምባሲ የተገለሉበት ሁኔታ ነበር። ይሄንን እናስተካክል ብለን ነው እየተንቀሳቀስን ያለነው። ይሄንን የምንሰራው ደግሞ ከምንም በላይ ለህሊናችንና ለእምነታችን። ስለዚህ ማንም በኤምባሲው ላይ ማንም በቆንሲላው ላይ ተጽዕኖ አሳድሮ የራሱን ፍላጎን ለማስፈጸም ቢንቀሳቀስም ተቀባይነት አይኖረውም። ይሄ አልተደረገም። ነገር ግን የኦነግ ባንዲራ በዝቶ ታይቷል። የኦነግ ባንዲራ ጎልቶ ታይቷል። እነሱ ተንቀሳቅሰው ስብሰባው ላይ ከተገኙ እኛ ምንም የምንከለከልበት ሁኔታ የለም። ሌላውም የተከለከለበት ሁኔታ የለም። ስለዚህ ያ ጎልቶ በመታየቱ፣ ሁለተኛ ደግሞ በሂደቱ ማቆም ማስታውሰው በኦሮምኛ ቋንቋ ብቻ ንግግር መደረግ አለበት ፣ አማርኛም አይሰሙ ጀርመንኛም አይሰሙ ስላሉ ጠቅላይ ሚኒስትሩ በኦሮምኛ ብቻ ማድረግ አለባቸው የምን ጥያቄ ቀረበ። ይሄ ጥያቄ በውይይት መቅረቡ ምንም ክፋት የለውም። በውይይቱ ወቅት ኦሮሞዎች ብቻ ሳይሆኑ ስቴዲየም ውስጥ የሚሰበሰቡት ሌሎችን ብሔር ብሔረሰቦች ስለሚሰበሰቡ ጠቅላይ ሚኒስትሩ ደግሞ በተለያዩ ቋንቋዎች መግለጫ ሊሰጡበት ሁኔታ ፍላጎቱ እንኳን ቢኖር ጊዜ ስለሚገድበን በተቻለ መጠን የተወሰኑ ነገሮችን በኦሮምኛ እንዲያስተላልፉ ሌላውን መግለጫ በሚመለከት ግን በአማርኛው አብዛኛው ሰው በሚሰማ ቋንቋ እንዲያደርጉ በምን ተስማምተናል። ስለዚህ የኦነግ ሰዎች ጥያቄ ሊያቀርቡ ይችላሉ፣ ኦነግ ደጋፊዎች ሊሆኑ ይችላሉ። ጥያቄያቸውን እንደ አግባቡ በውይይቱ ወቅት ይሄ ተቀባይነት የለውም፣ ያ ተቀባይነት የለውም እያን ነው ይሄን ነው። ለምሳሌ ቋንቋውን ያነሳሁት ለዚህ ነው። ስለዚህ ጫና ፈጥሯል ኤምባሲው ላይ የሚባለው ነገር በተጨባጭ በዚህ በዚህ ተብሎ መቅረብ አለበት። በግምት እኮ ብዙ ነገር መናገር ይቻላል፣ ብዙ ነገር መገመት ይቻላል። ቅሬታው መሰረት የለውም። ኤምባሲው ላይ ጫና አሳድሯል የሚለው ነገር መሰረት የለውም፣ ተጨባጭነትም የለውም ነው እያልኩ ያለው። እያንዳንዱ ሰው የራሱ ግምት ሊኖረው ይችላል። ግምቱ ትክክል ሊሆን ይችላል፣ የተሳሳተ ሊሆን ይችላል። ስለዚህ በዚህ መልክ ነው የማየው። ከዲሴምበር ሰላሳ አንዱ የፍራንክፈርት ውይይት ምን ጠቃሚ የሆኑ ተሞክሮች ተገኝተዋል? ያ በኤምባሲውና በኢትዮጵያውያንና ትውልደ ኢትዮጵያውያን በጀርመን ብቻ ሳይሆን በመላ አውሮፓ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋራ የወደፊት ግንኙነታችሁ ይበልጥ እንዲዳብር ምን በጎ አስተዋጽኦ አድርጓል? ከዛ ባሻገርስ በኢትዮጵያ መንግስትና በአውሮፓ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያኖች መካከል ያለው ግንኙነት አዎንታዊ ገጽታ እንዲይዝ ምን አይነት ሚና ተጫውቷል ይላሉ? እንግዲህ በመልእክት ደረጃ የተላለፈው መልእክት አሁን በአገራችን ውስጥ እየተካሄደ ያለውን ለውጥ መነሻ ያደረገ ነው። በሀገራችን ውስጥ ከአሁን በፊት በመንግስት በኩል ከአሁን በፊት በሌላውም ዜጋ በኩል ከአሁን በፊት በውጭ ሀገር በሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን መካከል የነበረው ግንኙነት ችግር የነበረበት መሆኑ በተለይም ደግሞ መራራቅ፣ ጥላቻ፣ መጠላለፍ የመሳሰሉ ነገሮች የነበረበት ኢትዮጵያና ትውልድ ኢትዮጵያውያን ከኤምባሲው የራቁበት ኤምባሲውም ደግሞ ዲፕሎማቶችም ደግሞ በነጻነት ኢትዮጵያና ትውልድ ኢትዮጵያውያን ጋር ተገናኝቶ የአገር ልማትና እድገት ላይ የማይወያዩበት ስለዚህ ያለፈው ችግር የነበረበት በመሆኑ ዛሬ ላይ የይቅርታ ዛሬ ላይ ደግሞ ጥላቻን፣ ቂም በቀልን አስወግደን ሀገራችንን በጋራ እንገንባ። አገራችን የሁሉም ኢትዮጵያውያን አገር ነች። የሁሉም ኢትዮጵያውያን ሀገር የሆነችውን ሀገር በጋራን ገንባ እድገትና ብልጽግና እናምጣ የሚል መልእክት ነው የተላለፈው። ይሄ መልእክት ማንኛውም ለአገሩም ይሁን ለህዝቡ የሚያስብ ሰው በቀናነት የሚቀበለው መልእክት ነው። ስለዚህ ያለፈውን ስህተት ሳንደግም ዛሬ የየራሳችንን አመለካከት የየራሳችንን እምነት ይዘን ነገር ግን ደግሞ የሚያገናኙን ነገሮች አሉ። የሚያገናኙን ነገሮች ከሁሉ በላይ አገር ያገናኘናል፣ ከሁሉ በላይ ህዝብ ያገናኛናል። ስለዚህ የየራሳችን አመለካከት፣ የየራሳችን ፖለቲካ አመለካከት፣ የየራሳችን ሃይማኖት ይዘን ልዩነታችን እንደተጠበቀ ሆኖ በሚያገናኙን ጉዳዮች፣ በአገርና በህዝብ ጉዳዮች ላይ አብረን እንስራ የሚል መልእክት ያስተላለፈ ስለሆነ ይሄኛው መልእክት ደግሞ ለቀጣዩ ስራችን መነሻ ይሆናል። በቀጣይም ይሄንን ካለፉት ስህተታችን ተምረን ያለፈውን ስህተት ወደ ኋላ ትተን የየራሳችንን አመለካከትና እምነት ይዘን በአደገ እና በዳበረ ባህል በጋራ የሚሰራበት ሁኔታ እንደፍጠር የሚል መልእክት ያስተላለፈ ስለሆነ ማንኛውም ለአገሩ፣ ማንኛውም ለህዝብ የሚያስብ ሰው ተቀብሎ ተግባራዊ የሚያደርገው ይሆናል። በእኛም በኩል ይህንን እንደ መነሻ ወስደን ከኢትዮጵያና ትውልድ ኢትዮጵያውያን ጋር በአገራችን ጉዳዮች ላይ በልማት ላይ በእድገት ላይ አብረን መስራት ይኖርብናል። ችግሮች ካሉ ደግሞ ባደገና በሰለጠነ መልኩ እየተወያየን እየተከራከርን እየተማመን በቅንነት ጥላቻን በማስወገድ ጥርጣሬን በማስወገድ አብረን መስራት የሚኖርብን መሆኑን መልእክት የሚያስተላልፍና ለስራችን ጥሩ መነሻ ይሆናል የሚል እምነት ነው ያለኝ። የለውጥ ጉዳይ አንስተዋል ኢትዮጵያ ውስጥ ጊዜ ከተካሄደ ስላለው ለውጥ ኢትዮጵያ ውስጥ ለውጥ ለምን አስፈለገ ከመነሻው የለውጡ የትኩረት አቅጣጫስ የሚያመራው አሁን ወዴት ነው ለኢትዮጵያ ህዝብስ ምን የሚያስገኛቸው ፋይዳ ይኖራል ይላሉ በጣም ጥሩ ለውጥ ለምን አስፈለገ የሚለውን ነገር በሚመለከት ሁላችንም እንደምናስታውሰው ላለፉት ሀያ ሰባት አመታት የደርግ ስርዓት ከወደቀ በኋላ ያለውን ሁኔታ በምንመለከትበት ጊዜ በፖለቲካዊውም በኢኮኖሚውም በማህበራዊ መስክም የተለያዩ ውጤቶችና ለውጦች ተመዝግቧል። ይሄ የሚቆጠር የሚታይ የሚዳሰስ ነው። ይሄ እንደተጠበቀ ሆኖ ደግሞ በሂደት ያጋጠሙ ችግሮች የተፈጠሩ ችግሮች አሉ። አንዱና ዋነኛው ዲሞክራሲና የዲሞክራሲ ባህል የሀሳብ ነጻነት፣ ከዚሁ ጋር የሰብአዊ መብት ሁኔታ፣ ከዚሁ ጋር በተያያዘ መልኩ ደግሞ የሙስናና ስልጣንን ለግል የመጠቀም ጉዳይ፣ እነዚህ ችግሮች የተገኙ ውጤቶችን የሚያደበዝዙ በቀጣይ ደግሞ ለውጦች እንዳይሳኩ የሚያደርጉ ስለሆኑ በተከታታይ የተደረጉ ግምገማዎች አሉ። በግምገማዎቹ የተለዩ ችግሮች አሉ። ነገር ግን ደግሞ ችግሩና የችግሩ መንስኤ በአግባቡ ባለመለየቱ ለብዙ ጊዜያት ለውጥ ሳይመጣ ቆይተዋል። ይህ ችግሩ ተሸካሚ ህዝቡ ስለሆነ በህዝቡ ላይ ከፍተኛ ቅሬታ ፈጥሯል። ከዚህም በመነሳት ህዝቡ በተለያየ ጊዜ ተቃውሞ አሰምተዋል። ስለዚህ ከዚህ በመነሳት በመሪ ድርጅት ደረጃ ተከታታይ ስብሰባዎች፣ ግምገማዎች ተደረጉ። በመንግስትም ደረጃ ተደረጉ። እስካሁን የተገኙ ለውጦችን አጠናክረን ለመቀጠል ስር ነቀል ለውጥ ለማምጣት የግድ ለውጥ መምጣት አለበት የሚል ጉዳይ ተነሳ። ከዚህ በመነሳት የህዝብን ጥያቄ በትክክለኛው መንገድ ለመመለስ የህዝቡን ዲሞክራሲያዊ መብቶች፣ የህዝቡን ሰብአዊ መብቶች ለማረጋገጥ ልማት እንዳያድገት ለማምጣት የለውጥ መንገድ ተያዘ። በዚህም መሰረት በአሁኑ ሰዓት ከአሁን በፊት የነበሩ ወደኋላ ያስቀሩን ችግሮችን በሚገባ አንጥሮ በማውጣት መሪ ድርጅቱም ራሱን ለውጥ ለማምጣት የሚችልበት ሁኔታ ውስጥ ገባ። በአገር ደረጃም መንግስትም በመንግስትም በበኩል የመንግስታዊ መዋቅሮችና የመሳሰሉት መለወጥ እንደሚኖርባቸው አቅጣጫ ተቀመጠ። በዛ መሰረት እንቅስቃሴ ተጀመረ። ይሄ እንቅስቃሴ በአሁኑ ሰዓት ላይ በምንመለከትበት ሰዓት በአጭር ጊዜ ውስጥ በርካታ ለውጦች ተመዝግበዋል። ነገር ግን በርካታ ደግሞ ስራ የሚጠይቁ ጉዳዮች ደግሞ አሉ። አንዱና የመጀመሪያው ጉዳይ ዲሞክራሲና ዲሞክራሲን የማጥለቅ ጉዳይ፣ የሀሳብ ነጻነትን የማረጋገጥ ጉዳይ፣ ሌብነትን ሙስናን ታግሎ የማሸነፍ ጉዳይ በአጠቃላይም ስር ነቀል ለውጥን ትራንስፎርሜሽን የማምጣት ጉዳይ በሂደት ላይ ያለ ጉዳይ ነው። አሁን በያዝነው መንገድ በሁሉም መስኮች ህዝቡ ለውጡን እየደገፈ የመጣበት ሁኔታ አለ። ጠንካራ ስራ የሚጠይቅ ቢሆንም ሂደቱ ትክክለኛ አቅጣጫን የያዘ ነው። ከችግሮቹ አንጻር ደግሞ ተጨባጭ እርምጃዎች መወሰድ ተጀምሯል። በንድፈ ሀሳብ ደረጃ ወይም ደግሞ በሀሳብ ደረጃ ብቻ ሳይሆን በተጨባጭ የሚታዩ እርምጃዎች መወሰድ ተጀምሯል። ህዝቡ ይህንን እንደሚደግፍ ምንም ጥርጣሬ የለውም። ህዝቡ ሁልጊዜም መለኪያው መብቶቹና ጥቆቹ እንዲረጋገጡለት ነው። ስለዚህ የተያዘው አቅጣጫ ትክክለኛ አቅጣጫ ነው። የተጀመረ ለውጥም ትክክለኛ ለውጥ ነው። በዋናነት የለውጡ ባለቤት የሆነው ህዝብ ደግሞ ይህንን ለውጥ ለማሳካት በኩሉን ድርሻ ማበርከት ይኖርበታል። መሪ ድርጅቱም መንግስትም ይህንን ሊመሩ የሚችሉበት ሁኔታ አጠናክሮ መቀጠል ይኖርባቸዋል። ይሄ ተጠናክሮ ከቀጠለ ሀገራችን እጅግ ተስፋ ያላት ሀገር ትሆናለች የሚል እምነት ነው ያለን። የቀድሞ ኦህዴድ የአሁኑ ኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ በተለይም ጠቅላይ ሚኒስትሩ ዶክተር አብይ አህመድና የክልሉ ፕሬዚዳንትና ምክትል ሊቀመንበር የፓርቲው አቶ ለማ መገርሳ ያካሄዱትን የኢትዮጵያ ብሔረተኝነት አቋም የኦሮሞን ህዝብ ጥያቄ ወደኋላ የሚያገል ነው በሚል ሳቢያ በ25 ፐርሰንት ያክል ቅሬታ የሚያሰሙ የኦዴፓ አባላቶች አሉ ተብሎ ይነገራል። የኦሮሞ ብሔረተኝነትና ኢትዮጵያ ብሔረተኝነት በኦዴፓ ውስጥ እየተፎካከሩ ነው ወይ? አይደለም። ሲጀመር ጀምሮ በዚህ በኦሮሞ ብሔርተኝነት እና በኢትዮጵያ አንድነት ጉዳይ ላይ ግልጽ የሆነ አቋም መያዝ አለበት ብዬ አምናለው። ሲጀመር ጀምሮ በድርጅት ውስጥ ይሄ ልዩነት የለም። የመጀመሪያው ጥያቄ የኦሮሞ ህዝብ ጥያቄ ከአሁን በፊት በሀገራችን ውስጥ አገራችን የብሔር ብሔረሰቦች አገር ነች። ኦሮሞ ከኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ውስጥ አንዱ ነው። የኦሮሞ ህዝብ እና ሌሎች ብሄር ብሄረሰቦች የራሳቸውን ቋንቋ፣ ባህል፣ ታሪክ ማሳደግ ራሳቸውን በራሳቸው ማስተዳደር የሚችሉበት ሁኔታ ያልተፈጠረበት ወቅት ነበር። ይሄ ሀቅ ነው። ስለዚህ የኦሮሞ ህዝብ መብት ቋንቋውን፣ ባህሉን፣ ታሪኩን፣ ማንነቱን ራሱን በራሱ የማስተዳደር ሰብአዊና ዲሞክራሲያዊ መብቶቹን የመጠቀም መብት መጠየቅ ትክክለኛና ተገቢ ነው። ለዚህ ነው ድርጅታችን በብሔር መልክ ተደራጅቶ የታገለው በአንድ በኩል ይሄ ያለ፣ በሁለተኛ ደረጃ ደግሞ ትናንትና ስለተጨቆን ትናንትና ብሔራዊ መብታችን ስላልተረጋገጠ ትናንትና ዲሞክራሲያዊ እና ሰብአዊ መብታችን ባህላችን፣ ታሪካችን ስላልተረጋገጠ ዛሬ ከኢትዮጵያ ጋር በጋራ መኖር የለብንም የሚል እምነት ደግሞ ሲጀመር ጀምሮም አልነበረም የምንለው በኦህዴድ ደረጃ በአሁኑ ኦዴፓ ደረጃ ደግሞ የምንለውና የታገልንለት የኦሮሞ ሕዝብ መብትና ጥቅም በተረጋገጠበት ሁኔታ ከሌላው የኢትዮጵያ ሕዝብና ብሔር ብሔረሰቦች ጋር በጋራ የመኖር በእኩልነት ላይ የተመሰረተ አንድነት መኖር አለበት ነው። ይሄ ሲጀመር ጀምሮ የነበረ ነው። አሁንም ያን ያለ ነው። የብሔር ብሔረሰቦችን መብት መቀበል የብሔር ብሔረሰቦችን መብት ማስከበር ትክክለኛና ተገቢ ነው። ይሄ ደግሞ ከኢትዮጵያ አንድነት ጋር አይጋጭም። ከኢትዮጵያ አንድነት ጋር ሊጋጭ የሚችለው የብሔር ብሔረሰቦችን ማንነት ያለመቀበል ጉዳይ ካለ ሊጋጭ ይችላል። ግን የብሔር ብሔረሰቦች እኩልነት ተከብሮ ጠንካራ ዲሞክራሲያዊት ኢትዮጵያን መገንባት ይቻላል ነው። ስለዚህ አሁን የተጀመረው ለውጥም በሂደት ወደ አንድ ጎን የማጋደር ሁኔታ ነበረ። ይሄ ማለት የብሔር መብትን አጉልቶ የማውጣት የኢትዮጵያን አንድነት የማደብዘዝ አካሄድ ነበር። ይሄ ትክክል አይደለም ተብሎ ተገምግሟል። የብሔር እኩልነት ይከበር፣ የብሔር ብሔረሰቦች መብት ይረጋገጥ ማለት ከኢትዮጵያ መውጣት አለብን መገንጠል አለብን ማለት አይደለም። ስለዚህ የብሔር ብሔረሰቦችን መብት፣ የኦሮሞ ብሔር መብት ጥቅም በተረጋገጠበት ሁኔታ ከኢትዮጵያ ጋር በአንድነት በዲሞክራሲያዊ አንድነት በእኩልነት በጋራ መኖር ለኦሮሞ ሕዝብ ለራሱ የበለጠ የሚጠቅመው አማራጭና ትክክለኛ አካሄድ ነው የምል እምነት አለ። አሁንም እየተባለ ያለው በድርጅታችን ውስጥ ይሄንን ወደ አንድ ያጋደለውን አንድነትን ያዳከመውን አንድነትን ለማጠናከር የኦሮሞ ሕዝብ መብት ጥቅም በተከበረበት ሁኔታ የኢትዮጵያ አንድነት ትክክለኛ አማራጭ መሆኑ ይሄንን ማስተካከል ይኖርብናል። ስለዚህ በእኩልነት ላይ የተመሰረተ አንድነት የሁሉንም ብሔር ብሔረሰቦች መብት ጥቅም የሚቀበል ስርዓት እንዲመሰረት ነው ትግሉ። አሁንም ይሄው ነው። በድርጅት ውስጥ የሀሳብ ልዩነቶች በተለያየ ጊዜ ውይይት ሲደረግ፣ ስራ ሲደረግ ይነሳል። ግን ድርጅቱ የሚመራበት የድርጅቱ መርህና መተክል ይሄ ነው ባጭሩ ለውጡ ሲነሳ የአንዱ የለውጡ አንቀሳቃሽ ሞተር ከነበሩት ከኢህአዴግ አራት ድርጅቶች ውስጥ በተለይም የኦህዲድና በአዲን ዋነኛ የመሪነት ስፍራን ይዘው ነበር። ሁለቱም ድርጅቶች ውስጥ ለውጡን ደጋፊና ለውጡን ተቃዋሚ ግለሰቦች አንጃዎችም ነበሩ። በዛ ውስጥ በተለይም በኦህዲድ አኳያ የቶለማ መገርሳንና የዶክተር አብይ አህመድን ወደፊት የመምጣትና ላሰቡት ስኬት ለለውጥ መሪነት እንዳይሄዱ ተቃውሞ ሲያደርሱ ያሉ የፓርቲ አባላቶች ነበሩ። ከፍተኛ ፉክክር ታይተዋል። የአመለካከት ልዩነቶች አሉ። ይህ በየትኛውም ፖለቲካ ፓርቲ ውስጥ የሚኖር ነው። ያኔ የእርሶ አተያይ ምን ነበር? የእርሶ አቋም ለውጡን ከማምጣቱ አኳያ ምን አይነት አተያይ ነበሮት? ምን ሚና ነበሮት? በዛ ውስጥ የኔን የግል አቋም ለመግለጽ ከተፈለገ በመጀመሪያ ደረጃ በተለያየ ጊዜ የተደረጉ ስብሰባዎች ነበሩ። በተለያየ ጊዜ የተደረጉ ስብሰባዎችን አስመልክቶ የኔ እምነትና አቋም በማንኛውም ጊዜ መስፈርቴ ሕዝብና አገር ነው። ለሕዝብና ለአገር የሚጠቅም ማንኛውንም ማንኛውንም ለውጥ ደግፋል። የሕዝብን መብትና ጥቅም የማይቀበል ማንኛውንም ለውጥ ደግሞ አልደግፍም። በዛም ወቅት የነበረውን ሁኔታ በሚመለከት በድርጅታችን ውስጥ ብቻ ሳይሆን በኢህአዴግ ደረጃ የተለያዩ ስብሰባዎች ተደርጓል። በድርጅታችንም ውስጥ የተለያዩ ስብሰባዎች ተደርጓል። የእኔ አቋም በመጀመሪያ እነ አቶ ለማ ወደ ስልጣን በመጡበት ጠንከር ያለ ስብሰባ ያደረግንበት ወቅት ነበረ። እንደ ኦህደድ በዛን ጊዜ በጣም ጠንከር ያለ በማዕከላዊ ኮሚቴ ደረጃ ክርክሮች ነበሩ። ውይይቱ ተደርገው፣ ስብሰባዊ ተደርገው፣ ግምገማዊ ተደርገው መጨረሻ ላይ ግን ውሳኔ ሳይወሰን በውሳኔ ሳይቋጭ ተጠያቂነትን በማሰፍር መልኩ ስብሰባው ለሴንትራል ኮሚቴ ለማዕከላዊ ኮሚቴ ቀረበ። ማዕከላዊ ኮሚቴው እስከአሁን ድረስ በህዝቡ ላይ የደረሱ ችግሮች ነበሩ። በርካታ ሰዎች ሞተዋል። በርካታ ሰዎች ህይወታቸውን ገብረዋል። ይሄ ደግሞ የሆነ ያለው እኛ በመራንበት ክልል ነው። በተለይ እኛን ክልል በሚመለከት ማለት ነው፣ የኦሮሚያን ክልል በሚመለከት ። ስለዚህ እንደ ድርጅት ኃላፊነቱን መቀበል ይኖርብናል። እንደ ድርጅት ተጠያቂነት መኖር ያለበት የሚል ጠንካራ እምነት ነበር። ከዚህ በመነሳት በወቅቱ ክልሉን ይመሩ የነበሩ ሰዎች የተነሱበት እነ አቶ ለማ በቦታው የተተኩበት ሁኔታ ተፈጠረ። የኔን የግል አቋም ከፈለግ በመሰረቱ በወቅቱ ተጠያቂነት መኖር አለበት ግምገማ ብቻ ሳይሆን እርምጃም መወሰድ አለበት ብሎ ከቆሙት ሰዎች ውስጥ ነኝ። አሁን የኔ የግል አቋም ብዙም ትርጉም ይኖረዋል ለለውጡ ለሌላው ብዬ አላምንም። የኔ የግል አቋም ስለጠየከኝ ለውጡን በሚመለከት ለውጥ መምጣት አለበት እርምጃ መወሰድ አለበት ብሎ ከቆሙት ውስጥ ነኝ። እርምጃ መወሰዱንም በጠንካራ ሁኔታ ከሚያምኑ ሰዎች ውስጥ ነኝ። ይሄን ሕሊና የሚቀበለውና እምነቴ የሚቀበለው ከሆነ ነው የሚቀበለው። አልቀበል ከሆነም ደግሞ አልቀበልም ማለት ይችላለሁ። አልቀበልም ብዬ ቆምኩባቸው ጊዜያቶችን ነበሩ፣ የማላምንበትን ነገር። ስለዚህ ይሄኛውን ለውጥ በሚመለከት ግን እንደ አንድ ግለሰብ ለውጡ መምጣት አለበት፣ ተጠያቂነት መኖር አለበት ብሎ ከቆሙት ውስጥ ነኝ። አሁንም ለሕዝብ እና ለሀገር የሚጠቅም ከሆነ ለውጥ እንዲቀጥል እንደ አንድ ግለሰብ ጠንክሬ እታገላለሁ። ለውጡ ደግሞ ሕዝብና ሀገርን የሚጎዳ ከሆነ በማንኛውም ጊዜ ተጻራሪ አቋምም የመያዝ የራሴ ግል መብት ይሆናል ማለት ነው። ስለዚህ በአጭሩ የእኔን አቋም ለጠየቀኝ አቋሜ ይሆን ነበር። እንደሚያውቁት በዛሬው ዕለት በአቶ ለማ መገርሳ የኦሮሚያ ብሔራዊ ክልል መስተዳድር ፕሬዚዳንት እና እንደዚሁም በአቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር መሪ የጋራ መግለጫዎች ወጥተዋል። ተባብሮ ለመስራት የኦሮሞ ነጻነት ግንባር አገር ውስጥ የተወሰኑ የተለያዩ አታዮች እንዲፈጠሩ ስጋትም እንዲፈጠር አድርጓል የሚሉ ክሶች የታዩበት ነው። በህብረተሰቡ ዘንድ አንድም ተጥቃልፈታም በሚል እንደዚሁ አወዛጋቢ የሆነ መግለጫዎች እስከ መውጣት ድረስ ተደርሶ ነበር ወደ አገር ውስጥ ሲገባ ትጥቅ ፈቶ ነው የገባው። ትጥቅ ሳይፈታ ማንም የገባ ድርጅት የለም የሚል መግለጫ እንደዚሁ ደግሞ በጠቅላይ ሚኒስትሩ በኩል ተነግሯል። በአሁን ወቅት በኦሮሞ ነጻነት ግንባር በምን አይነት ሁኔታ ላይ ነው ያለው? እንደሚያውቁት እንደዚሁ በተጨማሪ ወደፊት በህዝቡ ፈቃድ የኦሮሞ ህዝብ የራሱን እድል በራስ እንዲወስን የሚል አመለካከቱን አሁንም አልቀየርም። ያ ለአንድ ድርጅት የፈለገውን አይነት አቋም ማራመድ ይችላል። በእርግጥ ህብረተሰቡ ዘንድ እስከተገዛ ድረስ ኦሮሞ ነጻነት ግንባር ወደፊት በኢትዮጵያ እና በኦ በኦሮሚያ ክልልና በኦሮሞ ህዝብ ጥያቄ እንቅስቃሴ ውስጥና በኢትዮጵያ አንድነት ላይ የሚኖረው ሚና ምን ይሆናል ይላሉ። በለውጡ ሂደት ውስጥ በተለይም ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ ጋር አብሮ ለመስራት ምን ያህል አዋኪ ይሆናል ወይም ደግሞ ምን ያህል ምቹ ሁኔታዎች ይፈጠራሉ የሚል አስተሳሰብ አለ በእርሶም ሆነ በፓርቲው ዘንድ። በጣም ጥሩ ነው። በመጀመሪያ ደረጃ ግልጽ መሆን ያለበት ነገር በፊትም ቢሆን የተለያየ ፕሮግራም ይዘው የተለያየ አላማ ይዘው እየታገሉ የተለያዩ ኦሮሞ ድርጅቶች አሉ። ኦህደድ የራሱ አላማ አለው። ሌሎቹም የራሳቸው ዓላማ ይዘው ታግለዋል። ዋናው ጉዳይ የተለያዩ ድርጅቶች፣ የተለያዩ ፓርቲዎች የተለያየ ፕሮግራም እና አላማ ይዘው መታገላቸው አይደለም። በፊት በሰላማዊ መንገድ መታገል በማይቻልበት ወቅት አማራጩ የነበረው ሀሳብን በነጻነት መግለጽ የማይቻልበት ወቅት፣ በሰላም መታገል በማይቻልበት ወቅት ህይወትን የሚያክል በመሰዋት መብትና ጥቅምን ለማረጋገጥ የተመረጠበት ጊዜ ነው። በአሁኑ ሰዓት ደግሞ እየተባለ ያለው ማንም ድርጅት የፈለገውን አመለካከት ይዞ የፈለገውን ፕሮግራም ይዞ ዋናው ግን እንደ ቅድመ ሁኔታ መቀበት ያለበት በሰላማዊ መንገድ ለመታገል መዘጋጀት አለበት ነው በሰላማዊ መንገድ ለመታገል እስከተዘጋጀ ድረስ ማንኛውንም ዓላማ ማንኛውንም ፕሮግራም ይዞ ወደ ፖለቲካ መድረኩ ልመጣ ይችላል። ስለዚህ ሁሉም ድርጅቶች ምን አይነት አመለካከት ይዞ ይመጣሉ፣ ወደፊት ምን ሚና ይኖራቸዋል ይኖራቸዋልን የምለውን ነገር በሂደት የሚታይ ነገር ሆኖ አሁን እንደ ቅድመ ሁኔታ መምጣት ያለበት ነገር ሁሉም በሰላማዊ መንገድ ለመታገል የመዘጋጀት ጉዳይ ነው። አሁን የተነሳው በሩቁ እንደማውቀው በሰላማዊ መንገድ እንታገላለን ብሎ ነው። ሁሉም ተቃዋሚዎች ወደ አገር ቤት እየገቡ ያሉ ጥሪውን ተቀብለ በሰላማዊ መንገድ እንታገላለን ማለት ትጥቅ ይዞ እንደገና ሌላ መንግስት ነው መታገል ማለት አይደለም። ሁለተኛ፣ አሁን በአገሪቷ ውስጥ ህግ አለ፣ ህገ መንግስት አለ። ህጉና ህገ መንግስቱ በህዝቡ ፍላጎት በህዝቡ ጥያቄ የሚሻሻል መሆኑ እንደተጠበቀ ሆኖ ነገር ግን አንድ የምንገዛበት ነገር አለ፣ ህግ አለ፣ መንግስት አለ። በምርጫ ከስልጣን እስካልተወገደ ድረስ ማለት ነው። ስለዚህ ትጥቅን በሚመለከት መንግስት ህግና ስርዓት ለማስከበር የታጠቀ ኃይል አለው። ከዛ ውጪ በአሁኑ ሰዓት የታጠቀ ኃይል አያስፈልገንም። የትጥቅ አማራጭ አማራጭ መሆን የለበትም። ማንም ፓርቲ፣ ማንም ድርጅት በሰላማዊ መንገድ መታገል አለበትም ብለው ተቀብሎ ነው የገቡት። ስለዚህ በዚህ ላይ በአሁኑ ሰዓት እልባት ላይ የተደረሰ ይመስለኛል። እኔ ስህተት ነው ብዬ የሚወስደው በሰላማዊ መንገድ ለመታገል አለመዘጋጀት፣ ሁለተኛ ትጥቅ አናወርድ የምንለው ነገር ትክክል አይደለም። ከዛ በመለስ ያሉት ጉዳዮች ግን በፖለቲካ መድረኩ ላይ ፓርቲዎቹ፣ ድርጅቶቹ እየተከራከሩ የራሳቸውን ሀሳብ ለህዝቡ እያቀረቡ ህዝቡ ደግሞ ዳኛ ሆኖ ትክክለኛ ነው ብሎ ያስበውን ትክክለኛ ነው ብሎ የሚያምነውን ይመርጣል። ስለዚህ ነው አሁን ዲሞክራሲ ማጠናከር አለብን የምርጫ ህግ መሻሻል አለበት፣ ሁሉም ፓርቲዎች እድል አግኝቶ ፕሮግራማቸውን ለህዝብ የሚያቀርቡበት ሁኔታ መመቻቸት አለበት እየተባለ ያለው ይሄ ሁኔታ በተፈጠረበት ወቅት የትጥቅን አማራጭ ማሰብ ውጤታማ የሚሆን አይመስለኝም። በፍጹም ህዝቡ ይሄንን የሚደግፍና የሚቀበልም አይመስለኝም። ከዚህ አንጻር እኔ ተስፋ የማደርገው ሁሉም ፖለቲካ ድርጅቶች ሁሉም የኦሮሞ ድርጅቶች ፕሮግራማቸውን ይዘው አቋማቸውን ይዘው በጋራ ግን የጋራ አገር ለመገንባት በጋራ የኦሮሞን ህዝብ መብትና ጥቅም ለማረጋገጥ ለመታገል ዝግጁ ሆነው ይቀርባሉ ብዬ ተስፋ አደርጋለሁ። ዋናው ጉዳይ ደግሞ ኦህደድም ይሁን ሌላውም ይሁን የህዝብን መብትና ጥቅም በማረጋገጥ መልኩ ከተንቀሳቀሱ፣ ሰላምን ለማደፍረስ ከተንቀሳቀሱ፣ ህዝቡ እንደማይቀበል በጣም እርግጠኛ ነኝ። ህዝብ የሚፈልገው ሰላም ነው። ህዝብ የሚፈልገው መብቱና ጥቅሙ እንዲረጋገጥ ነው። ህዝብ የሚፈልገው ከድህነት መውጣት ነው። ስለዚህ ድርጅቶቹ የየራሳቸው አመለካከት የየራሳቸው አማራጭ እንደያዙ እሱ እየተከበረላቸው፣ ነገር ግን ሀሳባቸውን አማራጫቸውን ለህዝብ እያቀረቡ ትግሉን ደግሞ በሰላማዊ መንገድ ትግሉን ደግሞ በሰለጠነና ዲሞክራሲያዊ ውይይትና ክርክር ባለበት መንገድ የሚቀጥሉ ከሆነ ለህዝባችንም ይጠቅማል፣ ለመጪው ትውልድም ይጠቅማል የምልምታለን። ይህንን እንደሚያደርጉ ተስፋ አደርጋለሁ። እርሶ፣ ጋፋ ታጋይ ነዎት። በከድርጅቱ መሪዎቹ መካከል ጠቅላይ ሚኒስትር አብይ እንደሚያውቁት እናንተ ወዳገር ከገባቸው በኋላ የተቀላቀሉ ናቸው። የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ከታች ተነስተው አሁን ለጠቅላይ ሚኒስትርነት መድረስ እንዴት ይመለከቱታል? ይህ ስኬት ለአንድ ለፓርቲው ለኦሮሞ ዴሞክራሲያዊ ፓርቲ ምን ማለት ነው? ሁለት፣ እንደ ሀገር ለኢትዮጵያ የሳቸው አመራር ኢትዮጵያን አሁን ካለችበት የለውጥ ሂደት አንስቶ የት ያደርሳታል፣ የሚል እምነት አለ በእርሶ ዘንድ? በጥቅሉ ጠቅላይ ሚኒስትሩን እንደ ግለሰብም ሆነ እንደ አገር መሪ ወይም በቅርበት እንደሚያውቋቸው ሰው እንዴት ይገልጧቸዋል? ጥሩ ጥያቄ ነው ያነሳኸው። በመጀመሪያ ደረጃ እጅግ ከፍተኛ ደስታና ኩራት ይሰማኛል። እንዳልከው እንደ አንድ አስቀድሞ ይህን ድርጅት ለረጅም ዓመት እንደመራ ታጋይ በወጣትነታቸው ድርጅቱን ተቀላቅለው በትግሉ ሂደት ውስጥ ያጋጥሟቸውን ፈተናዎች፣ ውጣውረዶች አልፈው የድርጅቱን ዓላማና የሕዝብ አደራ ተሸክመው ለዚህ ስልጣን መብቃት ታሪካዊ ነው ብዬ ነው የምወስደው። ትልቅ ትልቅ ድል ነው ብዬ ወስዳለሁ። ወጣቶቹ ለዚህ ደረጃ ሲበቁ፣ አንድ ሰው በሕይወቱ መቼስ ይኖራል፣ ልጅ ወልዶ አሳድጎ ለወግ ማዕረግ ማብቃት ለሰው ልጅ ትልቅ ጉዳይ ነው ብዬ አስባለሁ። እኔም ድርጅቱ ተመስልቶ እዚህ ደረጃ ደርሶ በወጣትነት ድርጅቱን የተቀላቀሉ ታጋዮች ለዚህ ደረጃ ሲበቁ እጅግ ኩራት፣ እጅግ ደስታ ይሰማኛል። የጠቅላይ ሚኒስትር አብይን በግል ስለጠየቀው ጉዳይ እንደ ማንኛውም ታጋይ በትግሉ ውጣ ውረድ ውስጥ የተሰጣቸውን ኃላፊነት በተለያዩ ቦታዎች ከዝቅተኛ ከከፍተኛ ደረጃ ተወጥቶ ለዚህ የበቁ ናቸው። እንደ ግለሰብም ለዓላማቸው በቅንነት በታማኝነት ሲያገለግሉ የነበሩ ናቸው። ይህን በተግባር ያሳዩ ናቸው። በአሁኑ ሰዓትም እንደ ድርጅት የተወሰኑ እንደ መንግሥት የተወሰኑ ነገሮች እንደ ተጠበቁ ሆነው በግላቸው የሚወስዷቸው እርምጃዎች እኔ የማደንቃቸው ሶስት ነገሮች ናቸው። አንደኛ፣ በድፍረት የመወሰን ችሎታ፤ ሁለተኛ፣ በቅንነት የማየት በቅንነት የማሰብ ጉዳይ፤ ሶስተኛው ደግሞ ኮሚትመንት የመሰጠት ጉዳይ፣ ቀን ከሌሊት የመስራት ጉዳይ። ስለዚህ እነዚህ የግል ጥንካሬያቸው ነው ብዬ አምናለሁ። ማንኛውም ሕዝብ ደግሞ በማንኛውም ጊዜ ማንንም መሪ የሚከተለው ራዕዩን ተከትሎ ነው። በተግባር የሚቆጠሩ የሚታዩ ለውጦችን በመከተል ነው። በአሁኑ ሰዓት እያሳዩ ያሉት የአመራር አካሄድና አሰጣጥ ሀገራችንን ወዳደገ ደረጃ የሚያሸጋግር በሀገራችን ዲሞክራሲያ ባህል እንዲያብብ የሚያደርግ በሀገራችን የነበረው ኋላ ቀርነት ጥላቻ፣ መጠላላት፣ መጠፋፋትን የሚያስወግድ አካሄድ ስለሆነ በተለይም ደግሞ ካለፈው ታሪካችን ጀምሮ ከእኛ ጋር የኖሩ ችግሮችን፣ በሽታዎችን የሚያስወግድ ስለሆነ በመሰረቱ ኢትዮጵያን ወዳደገች እና ወደ በለጸገ ደረጃ ለማድረስ ትልቅ መንገድ የሚጠርግ አካሄድ ነው ብዬ ነው በጽኑም አምና። በጀርመን የኤፌድሪ አምባሳደር ኩማ ደመቅሳ ቶኮን፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ደህና ሁኑ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።